ጥያቄ 25። ስብስባችንን ጨርሰን ስንነሳ የሚባለው ከፋረቱል መጅሊስ በመባል የሚጠራው ዚክር ምንድን ነው? መልስ፦ ሱብሓነከ አላሁመ ወቢሐምድከ አሽሃዱ አንላ ኢላህ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ትርጉሙም ክብርና ምስጋና ለአንተ ይሁን ከአንተ በቀር ሌላ አምላክ እንደሌለም እመሰክራለሁ፣ መሐርታህንም እከጅላለሁ፣ ወደ አንተም ተጸጽቼ እመለሳለሁ ማለት ነው። አቡ ዳውድና ቲርሚዚ እንዲሁም ሌሎቹም ዘግበውታል።